በፈረንጆቹ የገና ማግስት በደቡባዊው ና ምዕራባዊው የዩናይትድ ስቴትስ አካባቢዎች በተከሰተው አስከፊ አየር ሁኔታ ክፉኛ የተጠቁት የቴክሳስ፣ ሚዙሪ ና ምዕራባዊው የኢሊኖይስ ግዛቶች ሲሆኑ በሚቀጥሉት ጥቂት ቀናት ውስጥ ከፍተኛ መጠን ያለው በረዶ የላይኛውን ደቡባዊ የሀገሪቱን ክፍል እንደሚያጠቃ የሀገሪቱ ማዕከላዊ የሚቴዎሮሎጂ መስሪያ ቤት አስታውቋል። በአዮዋ፣ ሚኒሶታ፣ ዊስኮንሲን ና ሚሽጋን ግዛቶች በቀጣዩ ቀናት አስከፊ የአየር ሁኔታ ሊከሰት እንደሚችልም ተነግሯል። በሳምንቱ መጨረሻ በቴክሳስ ግዛት በተከሰተው ቶርኔዶ አስራ አንድ ሰዎች የሞቱ ሲሆን ከአንድ ሺ በላይ ቤቶችም ሙሉ በሙሉ ወድሟል። ቶርኔዶ በተከሰተበት ዳላስ ከተማ ነዋሪ የሆኑት አቶ ሳምሶን ንጉሴ በፈረንጆቹ የገና ሰሞን የተከሰተው የአየር ሁኔታ ያልተለመደና ያልተጠበቀ እንደነበረ ይገልጻሉ በክሪስማስ ሰሞን አየሩ ሞቃታማ ነበረ። አራውንድ ላክ ሰበን ኤት ዲግሪ ፋራናይት፣ ቅዳሜ ዕለት ኃይለኛ ዝናብ መጣል ጀምሮ ወዲያው ቴምፕሬቸሩ ወረደ። ኃይለኛ አለኛ ንፋስ ነበረ። የተነገረን ቶርኔዶ ውራቅ ብሎ እንደሚሄድ ነበረ እና ተመልሶ መጥቶ ዘዳላ ዙሪያ ያሉ ሲቲዎችን በኃይለኛ ሁኔታ መጥቷቸዋል ና ኃይለኛ ጉዳት ነበረ። የተለመደ ነው በዚህ ሰዓት ላይ አየሩ ሙቀት ይሆናል ወይስ ምንድን ነው? ከኤልኒኖ ጋር እያያዙት ነው። ያልተለመደ ነው፣ በሪከርድ ነው። በዚህ በዲሴምበር ላይ ቴምፕሬቸሩ የሪያክል ከፍ ላል ተብሎ አይጠበቀም ነበረ። ከኢንፊፍቲስ ነበረ የሚያሰቡት፣ አምሳዎች ውስጥ አሁን ሰባ ሰማኒያ ድረስ እየሄደ ነው ያለው በዲግሪ ፋረናይት ማለት ነው። በዲግሪ ፋረናይት። ያ ምን ያህል ከፍተኛ ጥፋት አድርሰዋል ይሄ ቶርኔዶ ዋው ይሄ ቶርኔዶ በጣም ከፍተኛ ጥፋት ነው ያደረሰው። ያ እንዲያውም ኤሊስ ካውንቲ የሚባል ያው ዳላ ዙሪያ ነው። በቶርኔዶ ላክ ሌቭል አላቸው ከዜሮ እስከ አምስት በሚሰጡት ሶስት ነው የተሰጠው። ዜሮ ትንሹ ነው፣ ከዛ አምስት ከፍተኛ ነው። ሶስት ነው የደረሰው። ሶስት ማለት ብዙ ቤቶችን አፍርሷል ማለት ነው። ዊንድ ስፒድ እስከ ሁለት መቶ ማይል በሰዓት ራሆር ድረስ ነበረ እና ከፍተኛ ነው። ብዙ ቤቶች ፈራርሰዋል። ሰዎች ሸልተር ውስጥ ነው ያሉት። ሳይረን እጮ ነበረ ያንን በመስማት ያው ከሌላ ለማግኘት ሞክሬያለሁ። እኔም ዳላስ አካባቢ በጣም በርካታ ኢትዮጵያውያን እንደሚኖሩ ይነገራል። እንዲያው በዚህ ቶርኔዶ የተጎዳ ሰው የሰሙት ነገር ይኖር ይሆን? አደጋው የደረሰበት ቦታ አክቸዋሊ ብዙ አበሻ ይኖራል ስፔሻሊ ጋርላንድ እና ራክዌል የሚባል ሲቲዎች በዳላ ዙሪያ ያሉ ሲቲዎች ናቸው፣ እና እዛ አካባቢ ብዙ አበሻ ይኖራል። ግን በአበሻ ላይ የደረሰ አደጋ ያለ እስካሁን ባላይ መረጃ። በሳምንቱ መጨረሻ በሚዙሪ ግዛት የጣለው ከፍተኛ ዝናብ ባስከተለው ጎርፍ ደግሞ የስምንት ሰዎች ህይወት ጠፍቷል። ከሟቾቹ መካከልም አራቱ ከአሜሪካ ወታደሮች ጋር በፎርት ሎናርድ ውድ ወታደራዊ ልምምድ ካምፕ ውስጥ ይሰለጠኑ የነበሩ የሌላ ሀገር ወታደሮች መሆናቸው ተገልጿል። በግዛቲቷ የሚገኘው የሚሲሲፒ ወንዝ ከፍታ በፍጥነት እየጨመረ በመሆኑ አስከፊ የጎርፍ አደጋ ያስከትል ይሆናል በሚል ስጋት የግዛቲቱ ሀገረ ገዢ ጄይ ኒክሰን የአስቸኳይ ጊዜ አዋጅ ደንግገዋል። በኢሊኖይስ ግዛትም ሁለት ህጻናትና ሶስት ሰዎች እስከነ መኪናቸው በጎርፍ ተወስደዋል። ለዶች ለዶች ቬለ ለተጠናቀረው ዘገባ ናትናይል ወልዴ ነኝ ከዋሽንግተን ዲሲ።